ማህደረ ዜና ትንሽ ናት። ወደ ባልባ ደሃና የ14 ሚሊዮኖች ሀገር የአረብ ህዝባዊ አብዮት ሰሜን አፍሪቃን ከማጥለቅለቁ ከብዙ ዓመታት በፊት ጨቋኝ ገዢዎች በህዝባዊ ሰልፍ ከሥልጣን ተወግደውባታል። የአደባባይ ሰልፉ ህዝባዊ ድል ግን እንደ ዛሬዋ ግብፅ በጦር መኮንኖች መፈንቅለ መንግስት ተጨናግሎባታል። ያኔዋ የላይኛው ቮልታ የሶሻሊስት ካፒታሊስቶቹ ሽኩቻም የአፍሪካን ፖለቲካ ሲነውጠው እውቅ ብሔረተኞች ብልጭ ብለው በቅጽበት ጠፍተውባታል። ቡርኪና ፋሶ መፈንቅለ መንግስት፣ ወታደራዊ አገዛዝ፣ የስሙላ ምርጫም ለግማሽ ምዕተ ዓመት ያጀሉት ህዝባዊ አመፅ አምና ይህን የገንፍሎ ለድል በቅቶባት ነበረ። በአመቱ ዘንድሮ ለነፃ ምርጫ ስትዘጋጅ ግን የዲሞክራሲ ተስፋዋ በሌላ መፈንቅለ መንግስት ተቀጨ። የመፈንቅለ መንግስቱ ሰበብ አስተጋቦቱና የሀገሪቱ ፖለቲካዊ ዳራ ያፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ተቃውሞ ሰልፈኞች ጩኸት፣ በጎማ ቃጠሎ ጢስ ጠለስ፣ በአስለቃሽ ጋዝ ጎምታፍና ለነበራቸው ዋጋ አድጉ ዘንድሮም አምና ሆነ እርግጥ ነው የአደባባው ሰልፈኛ ብዛት፣ የመፈክር ተቃውሞው ጩኸት መጠንም እንዳምነው አይደለም። ጥይት ውጦት፣ ግድያና ፍርሃት ተክቶታል። ሮብ ለሐሙስ አጥቢያም እርሰ ከተማዪቱም እንዲያነበረች አብዛኛው ሰው በየቤቱ ተሸሽጎ ነው ያደረው። ከማታ ጀምሮ እስኪነጋ ድረስ ከየአቅጣጫው ተኩስን ሰማና ያደርነው። ቀጥታ የራዲዮ ስርጭቶች ተቋርጠዋል። ጋዜጠኞች ሲደበደቡ፣ የመብት ተሟጋቾች ሲያዙ፣ ሌሎቹ ሲታደኑ ነው ያደርነው። የዋ የዶቼ ቬለው ዘጋቢ ሪሻርድ ቲነ ከተደበቀበት ስፍራ ሆኖ እንደተናገረው መፈንቅለ መንግስቱን የመሩት የክብር ዘብ አዛዥ ጀኔራል ዥልበር ዲዲየር ወታደራዊ ሁንታው ለብዙ ጊዜ ስልጣን ላይ እንደማይቆይ ቢያስታውቁም ያመናቸው የለም። መፈንቅለ መንግስቱን የሚቃወመው ህዝብም በየአካባቢው ተቃውሞውን ማሰማቱን አላቆመም። የዛኑ ያክል የወታደራዊ ሁንታ ታማኝ ጦር ተቃዋሚዎችን በጥይት መደብደቡን እንደቀጠለ ነው። ቡርኪና ቤው የምዕራብ አፍሪቃ የጋዜጠኞች ማህበር ፕሬዚደንት ፒተር ኳኳ ዛሬ እንደታዘበው አንዳንድ ከተሞች የተወረሩ ያክል ኦና ናቸው። ሌሎች ደግሞ የተቃውሞ ሰልፈኛና የጦር ኃይሉ መፋለሚያ መስለዋል። መፈንቅለ መንግስቱ ሐሙስ እንደታወጀ ወታደሮች በየአውራ ጎዳናው በተሰበሰበው ህዝብ ላይ ሲተኩሱ ነበር። ተኩስ ፍራቻ ሰው በየስፍራው በመደበቁ ከተሞቹ ጭር ብለው ነበር። እንደሰማሁት ብዙ ሰዎች ተገድለዋል፣ በመቶ የሚቆጠሩ ቆስለዋል እና አንዳንድ ከተሞች የተወረሩ መስለው ነበር። ከአርብ ጀምሮ ግን በትላልቅ ከተሞች የተቃውሞ ሰልፍ እየተደረገ ነው። የጦር ኃይሉ እርምጃ ላላባለባቸው አካባቢዎች ቅዳሜም የአደባባይ ተቃውሞ ቀጥሎ ነበር። ቡርኪና ፋሶ የሰልፍ አመፅ ግድያም የለውጥ መፈንቅለ መንግስት ውደት ምድር ከሰባት መቶ ዓመተ ዓለም ጀምሮም ሰው ተለይቷት አያውቅም። እንደ አብዛኛው የምዕራብ አፍሪቃ ሀገራት ሁሉ የግዛት ክልል ድንበር፣ የዘር ሃይማኖት ልዩነት በማይታወቅበት በዚያ በሩቁ ዘመን ከአራት መቶ የሚበልጡ ጎሳ ተወላጆች ይኖሩባት ነበረ። የአረብና የአውሮጳ ነጋዴዎች የዝሆን ጥርስ፣ ወርቅና የከበሩ ድንጋዮች ለመዝረፍ ከሁሉም በላይ ባሪያ ለመፈንገል አካባቢውን ከረገጡበት ጊዜ ጀምሮ ግን በሀብት ክፍፍል፣ በመሬት ይዞታ ሰበብ ግጭት፣ ቁርቁስ፣ መጠፋፋት ተለይቷት አያውቅም። ዛሬም እንዲሆናት የአውሮፓ ቅኝ ገዢዎች በብዙዎቹ የአፍሪካ ሀገራት እንዳደረጉት ሁሉም በንግድ ሀገር በማሰስና ክርስትናን በመስበክ ስም ያዘመቷቸው ሰላዎች ያሰባሰቡት መረጃ የብሪታንያ የፈረንሳይና የጀርመን መንግስታትን ትኩረት እኩል በመሳቡ የዚያ ምድር ሀብት ከሀገሬው ተወላጅ አልፎ የአውሮጶችም መሻኮቻ ሆነ። ብሪታንያና ፈረንሳይ በ1896 ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው፣ ባደረጉት ስምምነት መሠረት የፈረንሳይ ቅኝ ገዢዎች ሙሉ በሙሉ ሲቆጣጠሯት እስከ 98ዎቹ ድረስ የዘለቀ ስሟን እስካሁን የቀጠለ ፖለቲካዊ ምስቅልቅሏን፣ ድንበሯንም ቀየሱላት። በ1960 በፈረንሳዮች ፍቃድና ይሁንታም ነፃ ስትወጣ ፈረንሳዮች በሰጧት ስም የፈረንሳዮችን የመሰለ መንግሥት አቆመች። ማውሪስ ያሜዮጎም የመጀመሪያው ፕሬዝዳንቷም ሆኑ። የቅስና ትምህርት አልሆን ብሏቸው ለፈረንሳይ ቅኝ ገዢዎች በሂሳብ ሰራተኝነት ሲያገለግሉ የወጣትነት ዘመናቸውን ያሳለፉት ያሚዮጎም በተለይ በዛሬዋ ኮት ዲቮር በሰሩበት ዘመን የቅኝ ገዢዎችን ግፍ በቅርብ ስላዩ የአዲስ ሀገራቸውን የወደፊት ፖለቲካዊ ስርዓት በጥሩ መደላድል ላይ ለማሳረፍ መጣራቸው አይቀርም የሚል ተስፋ ማሳደራቸው አልቀረም ነበረ። ስልጣን እንደያዙ ያስረቀቁት ህገ መንግስት በህዝብ የተመረጠ መንግስት እንዲመሰረት የሚደነግግ የመደራጀትና የመናገር ነፃነት የሚከበርበት አይነት በመሆኑም ሰውየው የተጣለባቸውን ተስፋ ገቢር የሚያደርጉ መስለውም ነበረ። ከመምሰል ግን አላለፉም። ምርጫ ይደረጋል ተብሎ በሚጠበቅበት ወቅት ከሚመሩት የቮልታዎች ዲሞክራሲያዊ ህብረት በስተቀር ሌሎች የፖለቲካ ፓርቲዎችን በሙሉ አገሉ። ፕሬዝደንቱ እርምጃውን እንዲለውጡ የታገዱት የፖለቲካ ፓርቲ መሪዎች የሰራተኞችና የሙያ ማህበራት ተጠሪዎች ያሰሙት ተቃውሞ የፕሬዝደንቱን አቋም የሚያስለውጥ አይነት አልሆነም ተቃውሞ ከሮ በስካያኔዋ አፍሪቃ ብዙም ላልተለመደ የአደባባይ ሰልፍ የአገሪቱ ህዝብ አሳደመ የላይኛው ቮልታ የመጀመሪያው መንግሥት በመጀመሪያው ታላቅ ሰልፍ ከሥልጣን ተወገደ አመፀ። የመሪነቱን ስልጣን ግን ጦር ሰራዊቱ ተቆጣጠረው። 1966 የጦር ኃይሉ አዛዥ ሜጀር ጄኔራል አቡበከር ሴንጎሌ ላሚንዛ የሚመሩት ወታደራዊ መንግሥት በሌላ ሕዝባዊ ዓመፅ ተወግዶ ሌላ የጦር መሪ ሥልጣኑን እስኪዝ ድረስ ምዕራብ አፍሪካዊቱን ሀገር እስከ 1980 ድረስ መርቷል። የሴጎሌን መንግሥት በስልጣን በተወገደ ማግስት የተኩት ኮሎኔል ሳዮ ሰርቦ ከሁለት ዓመት በላይ አልገዙም። በተረኛ መፈንቅለ መንግሥት አድራጊም ከሥልጣን ተወገዱ። ከተደጋጋሚዎቹ መፈንቅለ መንግሥቶች ሁሉ በ1983 የተደረገው የዚያችን ሀገር የእስከዚያ ዘመን ፖለቲካዊ ምጣኔ ሀብታዊ ይትባህል ለመለወጥ የሞከረም ስር ነቀል አይነት ነበረ። በተለይ የመፈንቅለ መንግስቱ መሪና አስተባባሪ ሻለቃ ኢሶዶሮ ኖል ሳንካራ የጀመሩት የፖለቲካና የምጣኔ ሀብት መርህ ትንሽቱን አፍሪቃዊት ወደብ አልባ ሀገር የአፍሪቃውያን አብነት አድርገዋት ነበረ። ቅኝ ገዢዎች ለሀገራቸው የለጠፉትን ስም ቡርኪናፋሶ፣ የሐቀኞች ሀገር እንደማለት ነው ትርጉሙ የለወጡት የምጣኔ ሀብት መዋቅሮቿን በአዳዲስ መሰረት ላይ የጣሉት ወጣቱ መሪ የሚከተሉት ግራ ዘመም ፖለቲካና ብሔረተኝነት ምዕራቡን ዓለም በተለይም የሀገራቸውን የቀድሞ ቅኝ ገዢ ፈረንሳይን የሚያስከፋ ነበረ። ሳንካራ ወታደር ፖለቲካዊ እውቀት ከሌለው ወንጀል ለመፈጸም መጠቀሚያ መሳሪያ ይሆናል የሚል አባባል ነበራቸው። በእርግጥም አልተሳሳቱም። የፈረንሳይና የዩናይትድ ስቴትስ የስለላ ድርጅቶች የሳንካራን የቅርብ ወዳጆች አስተባብረው ወጣቱን መሪ ከስልጣን አስወግደው ከነተባባሪዎቻቸው ተባባሪዎቻቸው አስገደሏቸው። ሺ ዘጠኝ መቶ ሰማኒያ ሰባት ነበረ ዘመኑ። የሳንካራን መንግሥት ከስልጣን ያስወገዱት እነሳንካራን ያስገደሉትም ብሌዝ ኮምፓወሬ ያችን ሀገር ይገዙ ገቡ። ሳንካራም ዛሬም ድረስ የአፍሪቃ ቸኮቬራ እየተባሉ መወደስ፣ መደነቅ፣ መሞገሳቸው አልቀረም። ለእኛ የልማት፣ የፍትህ፣ ድህነትን የመዋጋት አብነት ናቸው። የድሆች ፕሬዝደንት የሚሏቸው አሉ። ይሁንና እሳቸው ነፃነትና ፍትህ የሚሹ ሁሉ ፕሬዝደንት ነበሩ አሉ ቡርኪናቤው የፖለቲካ አዋቂ። ባለፈው ወር የሁሉም ፕሬዚደንት ከተወገዱ በኋላም ስልጣን የያዙት ኮምፓወሬ የትንሽቱን ሀገር ህዝብ ለ27 ዓመታት ሰጥ ለጥ አድርገው ገዝተዋል። ራሳቸው ያስረቀቁትን ያጸደቁትን ህገ መንግሥት ሽረው ለተጨማሪ ዘመን ለመግዛት ሲሞክሩ ግን ያ ህዝብ እንደገና ምጾ በአደባባይ ሰልፍ ከስልጣን አስወገዳቸው። አምና ጥቅምት ኮምፓወሬ ከተወገዱ በኋላ ስልጣን የያዘው ጊዜያዊ መንግስት በያዝነው ወር ማብቂያ ምርጫ እንዲደረግ አቅዶ ነበረ። ምርጫው ሲጠበቅ የኮምፓወሬ የቅርብ ታማኝ የነበሩት ጄኔራል ዢልበር ዲንዴር ጊዜያዊ መንግስቱን ከስልጣን አስወግደው ያለቃቸውን መንበር ተቆጣጠሩት። ጀርመናዊ የፖለቲካ ተንታኝ አሌክዛንደር ሽሮህ እንደሚሉት ጀነራሉ መፈንቅለ መንግሥት እንደሚያደርጉ ከወራት በፊት የታዩ ምልክቶች ነበሩ። የዢልበር ተባባሪዎች የሽግግር መንግስቱን አጥብቀው ከሚተቹ የቡርኪና ፋሶ ልሂቃን መካከል ናቸው። ዲንዴር በሽግግር መንግስት ውስጥ ምንም አይነት ስልጣን የላቸውም። ይሁንና በሀገሪቱ ውስጥ ካሉ ጥቂት የኮምፓወሬ ታማኝ አገልጋዮች ጎላ ብለው የሚታዩ ሰው ናቸው። ባለፉት ወራት ዲንዴር ከኮምፓወሬ ጋር ግንኙነት አላቸው፣ መፈንቅለ መንግስት ለማድረግም ሳያስቡ አይቀርም የሚል ጭምጭምታ ይሰማ ነበር። ጀኔራሉ እንደሚሉት መፈንቅለ መንግስቱ ያደረጉት ለቀድሞ አለቃቸው አዝነው ወይም በቀድሞ አለቃቸው ታዘው አይደለም። ጊዜያዊ መንግስት የኮምፓዎሬ ፓርቲ አባላትን በምርጫው እንዳይሳተፉ ማገዱን በመቃወም ነው ባይ ናቸው። ምክንያቱ ምንም ሆነምን የቡርኪና ፋሶ ፖለቲካም ዛሬም ከጦር ሰራዊቱ ቁጥጥር ነፃ አለመውጣቱን ጠቋሚ ህዝባዊ ዓመፅ አምባገነኖችን ከስልጣን ከማስወገድ ባለፍ ህዝባዊ መንግስት ለመመስረት አቅም እንደሌለው ከግብፅ ቀጥሎ የዘመኑ ተጨማሪ አብነት መሆኑ። እርግጥ ነው የተለያዩ መንግስታት የአፍሪቃና የአውሮጳ ህብረቶች መፈንቅለ መንግስቱን አውግዘዋል። በተለይ የአፍሪካ ህብረት የመፈንቅለ መንግስቱ መሪዎች እስከ ነገ ማክሰኞ ድረስ ሲቪላዊውን አስተዳደር ካልመለሱ የጉዞና የገንዘብ ማዕቀብ እንደሚጥልባቸው አስጠንቅቋል። የምዕራብ አፍሪካ የምጣኔ ሀብት ማህበረሰብ ኤኮዋስ በምጻሩ በበኩሉ ወታደራዊ ሁንታው ስልጣን እንዲለቅ እያባበሉ ነው። ነገ አቡጃ ናይጄሪያ የሚሰበሰቡት የምዕራብ አፍሪካ መሪዎች ወታደራዊ ሁንታም ካነሳቸው ጥያቄዎች በምርጫው የቀድሞው ፕሬዚደንት የፖለቲካ ፓርቲ አባላት ይወዳደሩ የሚለው ተቀባይነት እንዲያገኝ ወታደራዊ ገዢዎች በፋንታቸው ስልጣን የሚለቁ ከሆነ ምህረት እንዲደረግላቸው ለማግባባት አቅዷል። የምዕራብ አፍሪቃ የጋዜጠኞች ማህበር ፕሬዝደንት ፒተር ኳኳ እንደሚለው የኢኩዋስ ሐሳብ አግባቢ ይመስላል። የቡርኪናፋሶ ህዝብ ግን ሐሳቡን አልተቀበለውም። ከምርጫው የታገዱ ወገኖች በምርጫው እንዲሳተፉ መፍቀድ ጥሩ ሐሳብ ይመስለኛል። ምክንያቱም ቡርኪና ውስጥ እንዳየነው አይነት የሚዋልል የፖለቲካ ሽግግር እያለ የተወሰኑ የፖለቲካ ፓርቲዎችን ከምርጫ ማግለል መጥፎ ውጤት ያስከትላል። ይሁንና የቀድሞውን ስርዓት የሚቃወመው ሕዝብ የዚያ ስርዓት አራማጆች በምርጫ መሳተፍ የለባቸውም የሚል ጠንካራ አቋም ነው ያለው። ምርጫው ራሱም ስለመደረጉ በእርግጥ በግልጽ የታወቀ ነገር የለም። እርግጥ ነው ጀኔራል ዲንዲየር ጊዜው ይገፋ እንጂ ምርጫ እንደሚደረግ ቃል ገብተዋል። ይሁንና ጀኔራሉ ምርጫ በሚሉት ግርግር እንደ ጀኔራል አብዱልፈታህ አልሲሲ ወታደራዊ ዩኒፎርማቸውን በኮት ከራባት ቀይረው በምዕራብ አፍሪቃዊቱ ሀገር ትልቅ ወንበር ላይ ቅብ እንዳሉ ላለመቀጠላቸው ምንም ዋስትና የለም።